በኢትዮጵያ የአስቸኳይ ጊዜ አዋጁን ተፈጻሚነት የሚመረምረው አጣሪ ቦርድ ካለፈው ሳምንት ጀምሮ የታሳሪዎችን የሰብአዊ መብት ይዞታ ለመመርመር በኦሮሚያና በአማራ ክልል ያሉ እስር ቤቶችንና ወታደራዊ ካምፖችን እየጎበኘ መሆኑ ተነግረዋል። የመንግስት መገናኛ ብዙኃን ባለፈው ሳምንት መጨረሻ ላይ ቦርዱ በአማራ ክልል አዊ ብሔረሰብ አስተዳደር ዞን በእንጅባራ ማረሚያ ቤት የእስረኞች የምግብ አቅርቦትና የጤና ሁኔታ ጥሩ መሆኑንና ማረሚያ ቤት ከገቡ በኋላም ምንም አይነት የሰብአዊ መብት ጥሰት እንዳልተፈጸመባቸው ታራሚዎቹ ተናግረዋል ሲሉ ዘግበዋል። ስለ ቦርዱ መግለጫ አስተያየታቸውን ከጠየቅናቸው መካከል አንዱ የአዳማ ነዋሪ ይገኙበታል። ከቦርዱ የምንሰማቸው ነገሮችና በመሬት ላይ ያለው በጣም ለየቅል ነው። ኮማንድ ፖስቱ ሳይቋቋም በፊትም ሆነ ከተቋቋመም በኋላ ወከባው፣ ድብደባውና የጅምላ እስሩ ቀጥለዋል ይላሉ የአዳማ ነዋሪ። እንደርሳቸው የእስረኞች መብት አልተጣሰም የሚባለው ቀልድ ነው። ምክንያቱም እንዲህ ያብራራሉ። እስር ቤት፣ ፖሊስ ጣቢያዎች፣ የተለያዩ ወይኒ ቤቶች ስለሞሉ ማለት ነው። በየአዳራሹ በየዛፉ ስር ሁሉ ማለት በየድንኳኑ ሰዎች ታሰሩ ነበርና በጣም ብዙ ስቃይና እንግልት ሲደርስባቸው ነበረ። ይሄን ሁሉ የሚቀልብ እንጀራ የሚያደርስላቸው ሰው የለም። ቤተሰብ ይሸሻል፣ ቤተሰብ ጭራሽ አይሄድም። ግማሹ ሙሉ ቤተሰብም የታሰረበት ቤት ስላለ እና እንጀራ የሚያቀርብ የለም። በእርግጥ በዚህ አዳማ ሲያልፉ እኔ በአይን ያየሁት ወደ ስልሳ ስምንት የሚሆኑት ባሶች ማለት ነው እስረኞቹን ከአርሲና ከባሌ ይዞ የሚመጡት በጣም ውሃይታና ሰቆቃው የሚገርም ነበረ። ዳቦ ስጡን፣ ውሃ ስጡን አለቅ የሚል ድምፅ ነው የምሰማው እና መኪናዎቹ ሲያልፉ ወደ ጦር ላይ ሲወስዷቸው ማለት ነው እና በጣም አሰቃቂ ነገር ነበረ እና የሰብአዊ መብት እርግጫው እንደዚሁ የሚያስታውቅ ነበረ። እዛ ጋር ደግሞ ያለው የአካባቢውን ሰዎች ስጠይቅ ማለት ነው ራቆት ድረስ መሬት እስከ ማስተኛ አስሮ እስከ መግረብ ቀን በረሃውስ በፀሀይ አሸዋ ላይ ሲያስተኙ፣ ማታ በብርድ እንደዚሁ ራቁታቸውን ሲያደርጓቸው ነበራሉ እና ሰብአዊ ረገጣው የሚገርም ነበር እና፣ አሁንም ምንም ልዩነት የለውም። አሁን ባለው ሁኔታ የታሰረን ሰው ሄዶ መጠየቅ ወንጀለኛ ያደርጋል ይላሉ የአዳማው ነዋሪ። ስማቸው እንዳይጠቀስ የፈለጉ ሌላ አስተያየት ሰጪ በአርሲ ዞን ሽርካ ወረዳ የሚኖሩት ሁለት ወንድሞቻቸው በጦላይ ወታደራዊ ማሰልጠኛ ካምፕ በእስር ላይ እንደሚገኙ ለዶቼቬሌ ተናግረዋል። እርሳቸው እንደሸሹ የሚናገሩት እኚህ አስተያየት ሰጪ ወንድሞቻቸው እንዴት እንደታሰሩና በምን አይነት ሁኔታ ላይ እንደሚገኙ ገልጸዋል። መጀመሪያ ሲይዛቸው ከከተማ ውስጥ ነበር። ከዛ በኋላ ወደ ጦላይ ላይ እንዳሳለፋቸው ተናግሮ ነበር። አንተ ማወቅ ያለብህ የጦላይን ተውና እዚህ በወረዳችን የታሰሩትን ለመጠየቅ ከባድ ሆነዋል ብዙ ሰዎች ሄዶ ለመጠየቅ ፍላጎት ቢኖራቸውም እኔ ይታሰራለሁ በሚል ለደህንነታቸው ፈርቶ ቁጭ ብለዋል። ሄዶ መጠየቅ ይከብዳል፣ መሄድም አይቻልም። ሌላው የአዲስ አበባ ነዋሪ የመንግስት ሰራተኛ የሆኑት ታናሽ ወንድማቸው ከቢሮቸው ተወስደው መታሰራቸውን ይናገራሉ። የታሰሩበት ምክንያት ማወቅ ግን አልተቻለም ይላሉ። ፋይናሊ መንገድ ላይ ሰበታን አልፎ ሲሄድ ነው በግምት ወደ ጦላ ይመስለኛል የሚል መልክቶ ነው። ጦላ መሆኑ ራሱ ማወቅ ይቻል ነው። እስር ቤት ማለት እንግዲህ በህግ የሚታወቅ የሰብአዊ መብት ተሟጋጅ ድርጅቶች ሊጠይቁ የሚችሉ ወላጅ ቤተሰብ፣ ጠበቃ ሊያገኝህ የሚችል ቦታ ነው እስር ቤት የሚባለው። በአግባቡ ለምን እዛ እንደሚገቡም የሚታወቅ ነገር የለም። ወታደሮች አይደሉ፣ የጦር ምርኮኞች አይደሉ፣ ተዋጊዎች አይደሉ፣ ሰላማዊ ዜጎች፣ ሲቪል ዜጎች ናቸው። ወታደራዊ ካምፕስ ለምን እንደሚገቡ አላውቅም። ከህግ አግባብም ይሄ ምን ሊባል እንደሚችል አይገባኝም። ወንድሟውን ለመጠየቅ ሙከራ አድርጓል ብዬ ስጠይቃቸው መጠየቅ አይቻልም ንለዋለሁ። ቶታል እንዴት መቼ ነው የምታገኙ? እንዴት ነው የምትጠይቁት? ወደፊት ይገለጻል ነበር የተባለ። እስካሁን ምንም የተገለጸ ነገር የለም። በምን አይነት ሁኔታ እንዳለ ማወቅ አልቻልንም። በህይወት መኖሩንም እርግጠኛ ምንም ሶ አሁን፣ አጣሪ ቦርድ የተባለው ምን እየሰራ ነው? ምን እያደረገ አጣርቶስ ዜን ምን እንደሚደረገው ምንም የሚታወቅ ነገር የለም። በሙሉ የአንድ ፓርቲ ሜምበር ናቸው፣ በግልጽ ነው የተነገረው። ሶ እንዴት ነው የምንሰሩት? ባያዝጋ ሶ ነው ሞይ ሲባሉ እኛ ፓርቲ እያሰብን አይደለም የምንሰራው ምናምን የሚል ነገር ነበር ያሉ። መጀመሪያ ግን ምንም የለም። አሁን እ ስለ ሰው ራይት ሳይሆን በህይወት ለመኖሩ በራሱ እርግጠኛ መሆን አልተቻለ። ራይት ጉዳይ እኮ ሁለተኛ ጥያቄ ነው። የአጣሪ ቦርድ አባላትና ሌሎች የሚመለከታቸውን የመንግስት አካላት በዚህ ጉዳይ ላይ ማብራሪያ እንዲሰጡን ለመጠ ጠየቅ ያደረግነው ሙከራ አልተሳካም።